በሆሮ ጉድሩ ወለጋ ዞን ሆሮ ቡሉቅ ወረዳ የመንግስት የጸጥታ ኃይሎች የኦሮሞ ነጻነት ሸማቂዎችን ከመደገፍ ጋር በተያያዘ ሁለት ወጣቶችንና አንድ መምህር ገደሉ ሲሉ ከቤተሰብ መካከል የቅርብ ዘመድ ነኝ እያሉ ግለሰብ ገለጹ። የወረዳው ጸጥታና አስተዳደር ጽህፈት ቤት ኃላፊ ግለሰቦቹ ስለመገደላቸው ለጽህፈት ቤታቸው ያሳወቀ ባለመኖሩ ምንም አይነት ምርመራ አለመደረጉን አስታውቀዋል። በተመሳሳይ ሁኔታ በሰሜን ሸዋ ደራ ወረዳም አንድ ግለሰብ በጸጥታ ኃይሎች ከተያያዘ በኋላ ተገድሎ መገኘቱን አንድ የአይን እማኝ ገልጿል። የደራ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ ይህ ተገደለ የተባለው ግለሰብ በወረዳችንም አልታሰረም፣ በወረዳችንም የተገደለ ሰው የለም ብለዋል። ናኮር መልካ ተጨማሪ አለው። በሆሮ ጉድሮ ወለጋ ዞን ሆሮ ቡልቅ ወረዳ ሰቀላ ከተማ ለደህንነታቸው ስለሚሰጉ ስሜ እንዳይጠቀስ ሲሉ የጠየቁ ግለሰብ መምህር የሆነው የቅርብ ዘመዴ ባለፈው ሳምንት ሐሙስ እኔ ጋር ሲጫወት አምሽቶ ወደ ቤቱ እንዳመራ ነው የኦሮሚያ ልዩ ኃይል አባላት በምሽት የወሰዱት ይላሉ። አልጋ ላይ ተኝቶ ከባለቤቱና ሁለት ልጆቹ ጋር እየተጫወተ ባለበት የኦሮሚያ ልዩ ኃይሎች ቤቱን አንኳኩተው ሲከፍትላቸው ባለቤቱ እባካችሁን እሱን ተውና እኔን ይዛችሁ ሂዱ አለቻቸው። እነሱ ግን እሷንም ሳይሰሟት ከምሽቱ ሶስት ሰዓት ተኩል ላይ ወስደውት ሄዱ። ሌሎችም ከወንድሜ ጋር ተይዘው የነበሩ ሁለት ወጣቶች ስለነበሩ ከጸጥታ አካላቱ ለማጣራት ብንሞክርም መልስ የሰጠን አካል የለም። አርብ ምሽት አንድ ሰዓት ተኩል ላይ በመሳሪያ ተኩሰው እንደገደሏቸው ሰማን። ሬሳቸውም የተገኘው ቅዳሜ ጠዋት ነው ብለዋል። እኚህ ግለሰብ ከቅርብ ዘመዳቸው መምህር ኪቲላ ጉደታ በተጨማሪ ከተገደሉት ሁለት ወጣቶች መካከል አንዱ ብርሃኑ ገበየው ሲባል በጉልበት ስራ ይተዳደር ነበር ብለዋል። ሌላው ጋዲስ አለማየሁ የሚባል ወጣት ደግሞ በመንግስት መስሪያ ቤት የጥበቃ ሰራተኛ ሆኖ ያገለግል ነበር ሲሉ ተናግረዋል። ግለሰቦቹ በጫካ ውስጥ ታጥቆ የሚንቀሳቀሰውን መንግስት ኦነግ ሸኔ ብለው የሚጠራቸውን ራሳቸውን የኦሮሞ ነጻነት ሸማቂዎች የሚሉትን ኃይሎች ከመደገፍ ጋር ተያይዞ ተጠርጥረው የተያዙ መሆናቸውን ይናገራሉ ይሰራሉ። በሕግ መጠየቅ ነበረባቸው እንጂ ያለ ፍርድ መገደላቸው ትክክል አይደለም ሲሉም ገልጸዋል። የሆሮ ቡሉቅ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ፋንታውን ታዬ ግድያውን አስመልክቶ ለጽህፈት ቤታቸው ያመለከተ አካል ባለመኖሩ ምርመራ አለመደረጉን ገልጸዋል። ስለ ግድያው መስማታቸውን ግን አልሸሸጉም። ከእስር ቤት እንዲወጣ ተደርጎ የተገደለ ግለሰብ የለም። እኛም ልክ እንደናንተው ወሬውን ነው የሰማ ነው እንጂ የምናውቀው ነገር የለም። ስለ ግድያው ያመለከተ ሰውም የለም። እኛም እያጣራን አይደለም፣ ምክንያቱም የዓለም አመልከቻ ምርመራ ማካሄድ አንችልም። የወረዳውንም ጸጥታ አስመልክቶ የተፈጠረ ችግር የለም፣ ሰላም ነው። ወንጀል የፈጸመም ካለ ሕጉ በሚያዘው መልኩ ይጠየቃል እንጂ እንዲሁ በፖሊስ ጣቢያ ታስሮ ከዛ ተወስዶ የሚገደል የለም። ይህ የጠላት አሉባልታ ነው ብለዋል። በተመሳሳይ ሁኔታ በሰሜን ሸዋ ደራ ወረዳ አሰፋ ኩሽ የተባለ ወጣት ባለፈው ሳምንት ውስጥ በጸጥታ አካላት ተገሏል ይላሉ የአይን እማኝ መሆናቸውን የሚናገሩት አቶ ድሮ አዳነ ልጁ ጫካ ገብቶ ነበር። ከአካባቢው ጠፍቶ ወደ ባሌ ዞንም ሄዶ እንደነበር ይነገራል። ከዛም ተይዞ ወደ ሰሜን ሸዋ እንዲመጣ ተደረገ። በሰሜን ሸዋም ለአንድ ወር ገደማ ታስሮ ነበር። የጸጥታ አካላቱ ባለፈው ሳምንት ከዞን እስር ቤትም አምጥተው በዚሁ በደራ ወረዳ ውስጥ ገድለውት ለገጀማ በሚባል ጫካ ውስጥ ነው የጣሉት፣ ብለዋል። ተገደለ ከተባለው ግለሰብ ቤተሰቦች ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። የደራ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አለባቸው አለቃ ይህ ተገደለ የተባለ ግለሰብ በወረዳችንም አልታሰረም፣ በወረዳችን የተገደለ ሰውም የለም ሲሉ አስተባብለዋል። በዚህ ዙሪያ ከሰሜን ሸዋ ፖሊስም ሆነ ጸጥታና አስተዳደር ጽህፈት ቤት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። ለአሜሪካ ድምፅ ናኮር መልካ ካምቦ